ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጊዜው የካቲት 23 1888 ዓ ም እንደ አውሮፓውያን የዘመን አቆጣጠር 1896 የጥቁር ሕዝቦች የነጻነት ተጋድሎ ቀንዲል ተደርጎ የሚታየው የአድዋ ድል

በከባዱ የታጠቀ ወራሪ ኃይል የረባ ዘመናዊ ጦር መሣሪያ ሳይኖረው በወጉ ያልታጠቁ አርበኞች አገሬን ነፃነቴን ዳር ድንበሬን አላስደፍርም ክብሬን አላስነካም ብለው በሕይወት መሥዋዕትነት ወሳኝ ድል የተቀዳጁበት ታሪካዊ ዕለት።

አሁን አንድ መቶ ሀያ ሶስተኛው የአድዋ ድል መታሰቢያ ዛሬ ተከበረ። ምንም አይነት ችግርና ፈተና ቢያጋጥመን ተለምዷዊ ከሆነ መንገዶች ወጣ ብለን በተለያየ መልክ ሊገለጹ የሚችሉ ልዩነቶቻችን እንደ ጸጋ ወስደን የጋራ አንድነታችንን እና ሕብረታችንን በሚያጠነክሩ መንገዶች ላይ ሌት ተቀን እንስራል።

የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ሳህለ ወርቅ ዘውዴ ናቸው። በአድዋ በተካሄደው የመታሰቢያ ሥነ ሥርዓት ካሰሙት ንግግር የተወሰደ ነው። አሁን ወደ አድዋም እናመራለን። ከከፋፋይ አስተሳሰብ ወጥተን በአገራዊ አንድነት ላይ ስትቆም ብቻ የምታገኝ

የአንድነት የኩሩነት መገለጫ ስለሆነ ለዚህ መስዋዕት የከፈሉ አባቶቻችን የሚገባቸውን ክብር ልሰጣቸው ይገባል። እኚህኛው ደግሞ የአዲስ አበባ ከተማ ከንቲባ ታከለ ኡማ ናቸው። በአዲስ አበባው የሚኒሊክ አደባባይ በተከናወነ ሥነ ሥርዓት ከተናገሩት ነው ያገኘነው። ሙሉ ዘገባ አለን በዚህም ላይ ሥነ ሥርዓቱን ለማክበር አደባባይ የተሰለፉ የከተማይቱ የነዋሪዎች ድምፅም ተይዘዋል።

አዲስ ኢብራሂም ይባላለሁ። የአድዋ ድል ለኔ ብዙ ነገር ነው። ነፃነትን ባሻገር ነው ለኔ ነው ማለት

ቀዳሚ የካቲት 23 2011 ዓ ም ጤና ስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆች አሉላ ከበደና ከቴክኒክ አቀናባሪ ብርሃን ኃይሉ እንዲሁም ከስርጭት መሐንዲሱ አልሳንቶስ ጋር እስከ አራት ሰዓት አብረናችሁ እንዘልቃለን። መልካም ምሽት። በቅድሚያም የሰዓቱን የዓለም ዜና ባጫጭሩ እናሰማ።

አንድ መቶ ሀያ ሶስተኛው የአድዋ ድል መታሰቢያ ዛሬ አድዋና ዋና ከተማይቱን አዲስ አበባን ጨምሮ በኢትዮጵያ የተለያዩ አካባቢዎች እና እንዲሁም ኢትዮጵያውያን በሚኖሩባቸው የተለያዩ የዓለም ክፍሎች ተከብሮ ውሏል።

በሶሪያ ራሱን እስላማዊ መንግስት ብሎ የሚጠራውን ጽንፈኛ ቡድን የመጨረሻ ርዝራዥ በመዋጋት ላይ ለሚገኙ ተዋጊዎች ሰዓቱ ፈጥኖ እያለቀ መሆኑ ተነገረ። በዩናይት ስቴትስ የሚደገፉ ቁጥራቸው 1500 የሚደርሱ ተዋጊዎች ጽንፈኛ ቡድን የመሸገባቸውን ቀበሌዎች

ከትላንት አንስቶ በዩናይት ስቴትስና በዓለም አቀፉ ጥምረት የአየር ኃይል ድብደባ ታግዘው በማጥቃት ላይ መሆናቸው ተዘግበዋል። ይህም የዩናይት ስቴትስ ጦር ኃይል ያቺን አገር ለቆ ከመውጣቱ አስቀድሞ መካሄድ ያለበት ወሳኝ ፊልሚያ ተደርጎ ተወስዷል።

ዩናይት ስቴትስ ና ደቡብ ኮሪያ ተቋርጦ የነበረውን ዓመታዊ የጦር ልምምዳቸውን አጠናቅረው እንደሚጀምሩ ይፋ የሚያደርጉ መሆናቸውን የዜና ዘገባዎች ጠቆሙ ስማቸው ይፋ እንዳይደረግ የፈለጉ የዩናይት ስቴትስ መከላከያ ሰራዊት ምንጮች ለአሜሪካ ድምፅ እንደጠቆሙት የሁለቱ አገሮች የጦር ልምምድ እቅድ መግለጫ በመጪዎቹ ጥቂት ቀናት ውስጥ ይፋ ይደረጋል ካናዳ በእጇ የሚገኙትን የቻይናው ሃዌይ ቴክኖሎጂ ኃላፊ

አሳልፋ ለምርመራ የምትሰጥ መሆኗን ይፋ አደረገች። አድማጮች፣ አሁን ወደ ልዩ ዝግጅታችን በቀጥታ እናመራለን። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጅ አሉላ ከበደ ነኝ።

123ኛው የአድዋ ድል መታሰቢያ ዛሬ በኢትዮጵያና ኢትዮጵያውያን በሚኖሩባቸው የተለያዩ የዓለም ክፍሎች ጭምር ተከብሮ ውሏል። የምሽቱ ሙሉ ዝግጅታችንም በዚሁ ላይ የሚያተኩር ይሆናል። ወደ ቀዳሚው የዕለቱ አቢይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻን በል ኢትዮጵያውያን በአስራ ዘጠነኛ ክፍለ ዘመን መጨረሻ ላይ ይህንን አይነት ዓለምን ያስደመቀ

ግን የተቀዳጁት በአብዛኛው የቅርብ ፍላጎታቸውን ያጣ አድርገው ለዘላቂው ዓላማ ለትልቁ ዓላማ በመሰለፋቸው ነው። ኢትዮጵያ የብዙ ብሔሮች አገር ነች። በዛን ጊዜም እንኳን ቢሆን ዛሬ ሳይሆን ኤምፓየር ሆና በነበረችበት ጊዜም እንደ ሩሲያ ላሉ ህብረ ብሔራዊ ኤምፓየሮች ትምህርት ሆናለች። ብዙሀነት የውድቀት ምንጭ ሳይሆን የውስጥ አደጋ

ምንጭ ሳይሆን የጥንካሬ ምንጭ ሊሆን እንደሚችል አሳይቷል። ነገር ግን በግልጽ መታወቅ ያለበት አንድ ነገር ምንድን ነው? ብዙሀነቱ አይደለም፣ ብዙሀነቱ በአግባቡ መያያዝ አለበት። ከሁለት ምሁራን ጋር የተካሄደ ውይይት ቀደም ብለን እንዳስታወቅ ነው በሁለተኛው አጋማሽ የሚሰማ ነው። የቀደሙት ፕሮፌሰር ሹመት ሲሻኝ በዚህ በዩናይት ስቴትስ

በቨርጂኒያ ክፍለ ግዛት በሚገኘው ክሪስቶፈር ኒውፖርት ዩኒቨርሲቲ ለረዥም ዓመታት በታሪክ መምህርነት ያገለገሉና በአሁኑም ሰዓት ዩናይት ስቴትስ በዩናይት ስቴትስ የበጎ ፍቃድ ትምህርት ፕሮግራም አማካኝነት በባህር ዳር ዩኒቨርሲቲ በማገልገል ላይ የሚገኙ ናቸው። እርሳቸውን ተከትሎ የሰማችኋቸው ሌላው ባለሙያ ደግሞ ፕሮፌሰር እዝቅኤል ገቢሳ ናቸው። በዚህ በዩናይት ስቴትስ በሚሽካን ክፍለ ግዛት በሚገኘው የኬተሪንግ ዩኒቨርሲቲ የታሪክ መምህር ናቸው።

በአድዋ ድል ታሪካዊ ፋይዳ ላይ ባተኮረ ሰፋ ያለ ውይይት በሁለተኛው አጋማሽ ይመለሳሉ። ጠብቋቸው አድማጮች። አሁን ለቀዳሚው የዕለቱ አቢይ ርዕስ በአርበኞች የነጻነት ተጋድሎ የድል ብስራት ከተሰማበት ጊዜና ስፍራ ወደምንነሳበት ዝግጅት ነው የምናመራው። አዎን።

አንድ መቶ ሀያ ሶስተኛው የአድዋ ድል በዓል በአድዋ ከተማ በድምቀት ተከብሯል።

አሁን ቀደም ብዬ እንደጠቆምኩት ለዕለቱ አቢይ ርዕስ ለዝግጅታችን መንደርደሪያ ወደ አድዋ ነው የምናቀናው። በኢትዮጵያ ችግሮች ሲፈጠሩ ልዩነትን እንደ ጸጋ በመቀበልና ከአድዋ ድል የአንድነት መንፈስ በመውረድ በመውረስ እንወጣዋለን ሲሉ በክብረ በዓሉ የተገኙት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት ሳህለወርቅ ዘውዴ ለሥነ ሥርዓቱ ታዳሚዎች ባሰሙት ንግግር ገልጠዋል።

የትግራይ ክልል መንግስት በበኩሉ በአድዋ ከተማ ለሚገነባው የአድዋ ፓን አፍሪካ ዩኒቨርሲቲ ግንባታ ውጪ የሚውል የ250 ሚሊዮን ብር ድጋፍ ለማበረከት መወሰኑን ይፋ ያደረገበትን ጨምሮ የመቀሌው ዘጋቢያችን ሙለጌታ አጽበሀ ተከታዩን ከስፍራው አድርሶናል።

በአስር ሺህ የሚቆጠሩ የአድዋ ከተማና የአካባቢ የአካባቢያ ነዋሪዎች፣ የመከላከያ ሰራዊት አባላት፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም የውጭ ሀገር ዜጎች በበዓሉ ተገኝተዋል። 123ኛው የአድዋ ድል በዓል አከባበር በፎቶ ኤግዚቢሽን፣ የእግር ጉዞና የሩጫ ውድድሮችን በማካሄድ ነው የተከበረው። ከአዲስ አበባ ለ53 ቀናት በእግር ተጉዘው አድዋ ከደረሱ አንዱ ዘካሪያስ አበበ የአድዋ ድል የኢትዮጵያውያን አንድነት ያስመሰከረ ነው ብለዋል።

የዘረኝነትን ወይም የተለይ መከፋፈልን ባህሪ ነው እንጂ የአድዋ መንፈስ አብዛኛው ሰው የለው። የአድዋ መንፈስ አንድ መሆን ነው፣ መረዳዳት ነው፣ መስማማት ነው፣ ለሰላም ለፍቅር አንድነት መሄድ ነው። በምንመጣበት መንገድ ሁሉ ሁሉም ያንን ጉዞ የሚያውቁ ሰዎች በሙሉ በየመንገዱ የመጣንበትን አንድ ሺ ምናምን ኪሎ ሜትር በሙሉ እያገዙን እየተረዱ የመጡ ሰዎች አሉ። ለምን እንደምንጓዝም ደግሞ ሙሉ ለሙሉ የማያውቁ ሰዎች ነበሩ። በመሆኑም አድዋ ለሰላም ለፍቅር ለአንድነት የተደረገ የነፃነት ትግል ስለነበረ ያን እያስተዋወቅ

በመቀለ ዩኒቨርሲቲ የስነ ህዝብ አስተማሪ ዶክተር ክንፈ አብርሃም የአድዋ ድል የህዝብ ድል ነው ይላሉ። መላ ብሔር ብሔረሰቦች ድል ነው ማለት እንችላለን። የህዝብ ድል ነው። ከሁሉም በላይ ህይወታቸው ገብረው ሁሉ ነገራቸው ሰጥተው ለዚህ ድል ያበቁን ህዝቦች ናቸው። በተለይ በትግራይ አካባቢ የነበረው ህዝብ በዚያን ጊዜ ያለው በአጠቃላይ የተፈጥሮ ሀብቱ ሳይቀር

ህፃንና አዋቂ ሴቶችና ወንዶች ተሳትፈውበት ህይወታቸው ገብረው ለድል ያበቁን በዓል ነውና የህዝብ በዓል ነው። በአጠቃላይ የአፍሪቃውያን ኩራት ነው። የዓለም ጭቁን ህዝቦች ኩራት ነው።

የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል በመድረኩ እንደተናገሩት የአድዋ ድል ደካማ ተብለው የሚፈረጁ ህዝቦች ብሔር፣ ሃይማኖት ሳይለያቸው ለጋራ ዓላማ ከተነሱም የማይገመት ውጤት ማስመዝገብ እንደሚችሉ ምስክር ነው ብለዋል። ይህ ድል ሁሉም ኢትዮጵያውያን አቅሞቻቸውን አቀናጅተው የተሳተፉበት የሁሉም ህዝብ ድል ነው

በመሳሪያ ብዛት ሀገርና ህዝብ መርገጥ እንደማይቻል አስመስክረዋል ሲሉም ገልጿል። የትግራይ ህዝብም ውጊያው የተካሄደበት በመሬቱ በመሆኑ ከፍተኛ መስዋዕትነት የከፈለለት ድል ነው ሲሉም ተናግሯል። ዶክተር ደብረጽዮን ከውጫሌ ውል ጋር አያይዞም በአሁኑ ጊዜ መንግስት ከውጭ ሀገራት የሚያደርገውን ውሎች ጥንቃቄ ሊያደርግ እንደሚገባ አስገንዝቧል። ለአድዋ ጦርነት በወቅቱ መንስኤ ከሆነው ከውጫሌ ውልም ተገቢው ትምህርት መቅሰም ይገባናል።

ከውጭ አገር የሚደረግ ማንኛውም ስምምነት በጥንቃቄ መፈጸም እንዳለበት በውል የሚሰፍሩ የቃላቶች ትርጉም በውል የሚሰፍሩ የቃላቶች ትርጉም የአንድን አገር ሉዓላዊነት አሳልፈው እስከ መስጠት የሚደርሱ መሆኑን ብቻ ሳይሆን ወደ ጦርነትም የሚያስገቡ እንደሆነ ተምረን፣ ሁሉን ስምምነት በችኮላ በዋዛ በፈዛዛ ሳይሆን

በከፍተኛ ጥንቃቄና ኃላፊነት መሳተፍ የሚገባቸው ወገኖች ሁሉ በማሳተፍ መፈጸም እንዳለበት የውጫሌው ውል ያስተምረናል። የአድዋ ፓናፍሪካ ዩኒቨርሲቲ ግንባታ አስመልክቶም ግንባታው ውጤታማ እንዲሆን ሁሉም አጋዥ ሊሆን ይገባል ብለዋል። ይህ ልዩ ዩኒቨርሲቲ በዓለም ያሉ ጥቁር ሕዝቦችና ተራማጆች ትብብር የሚሰራ ቢሆንም እኛ የኢትዮጵያ ብሔረ ብሔረሰቦችና ሕዝቦች በተለይ ተባብረን በአንድነት

ዩኒቨርሲቲን መስራት ይጠበቅብናል። በመሆኑም የትግራይ ክልል የዩኒቨርሲቲ የግንባታ ስራ እስከሚጠናቀቅ በገንዘብና በአይነት እስከ 250 ሚሊዮን ብር የሚደርስ ድጋፍን ለማድረግ ወስኗል።

የኢፌድሪ ፕሬዚደንት ሳለወርቅ ዘውዴ ለሁሉም ኢትዮጵያውያን እንኳን አደረሳችሁ መልእክት ካስተላለፉ በኋላ የአድዋ ድል በዓል አቻ የሌለው የኢትዮጵያውያን አኩሪ ታሪክ ነው ብለዋል። ከአድዋ ድል በኋላም የውጭ ሀገር መንግስታት ከኢትዮጵያ ለመወዳጀት ፍላጎት ማሳየታቸው ታሪክ ጠቅሰው ተናግሯል። በተጨማሪም በሌሎች ሀገሮች ጸረ የቅኝ ግዛት እንቅስቃሴ እንዲጀመር መሰረት ሆኗል ብለዋል። ይህ ድል ኢትዮጵያውያን በአንድነት ሲቆሙ ውጤታማ እንደሚሆኑ ምልክት ነው በማለትም ገልጸዋል።

አሁን ከምንገኝበት ሀገራዊ ሁኔታ አንጻር የአድዋን ድል ምስጢር ደግመን ደጋግመን እንድንመረምር እንገደድበት ሁኔታ ላይ ነን ብዬ አምናለሁ። በዓሉን በየዓመቱ ከማክበርና ከመዘከር በላይ መሄድ ይኖርብናል። እንኳንስ እንደዚህ ያለ ወደር የሌለው ታሪክ ይቅርና ታሪክ ታሪክ ነው። እንወቀው፣ እንቀበለው፣ እንማረው

እናስተምረው። ኢትዮጵያውያን እርስ በርሳቸው ልዩነት ኑሯቸው በሀገር ጉዳይ የማይነጣጥሉ መሆናቸውም የሚያሳይ ድል ነው በማለት በአሁኑ ጊዜ ያሉ ፈተናዎች በአድዋ ጦርነት ጊዜ ከነበሩ የሚያንስ እንጂ የሚብስ አይደለምና መፍትሄው በእጃችን ነው በማለትም ተናግሯል። ምንም አይነት ችግርና ፈተና ቢያጋጥመን በአንድነታችንና በኢትዮጵያዊ ሕብረታችን መፍትሄ እንደምናገኝበት መጠራጠር አይገባንም።

ተለምዷዊ ከሆነ መንገዶች ወጣ ብለን የሀገራችንን ተስፋ የምናለመልምበት እድል እና አማራጭ እየፈተሽን መጪው ብሩህ እንዲሆን እንትጋ። በተለያየ መልክ ሊገለጹ የሚችሉ ልዩነቶቻችን እንደ ጸጋ ወስደን የጋራ አንድነታችንን እና ህብረታችንን በሚያጠነኩሩ መንገዶች ላይ ሌት ተቀን እንስራል። ለአሜሪካ ድምፅ ሙልጌታ ጽብሀ አድዋ ነው።

ሙልጌታ ጽባህን ከአድዋ ላጠናቀረው ዘገባው አመሰግናለሁ። አድማጮች፣ የአድዋ ድል መታሰቢያ ልዩ ዝግጅታችን ይቀጥላል። ወደ ሌላ የዕለቱ ታላቅ ስነ ስርዓት ነው የምንሻገረው። የነጻነት ተጋድሎ ከተደረገበት የጦር አውድማ ወደ መንግስቱ መቀመጫ መናገሻዪቱ ከተማ አዲስ አበባ እናመራለን። ከአደባባይ በብድግ ብድግ የተሰባሰቡ የነዋሪዎችን ድምፅ እናስቀድም።

አዲሱ ኢብራሂም ይባላሉ። የአድዋ ለኔ ብዙ ነገር ነው። ነጻነትን ባሻገር ነው ለኔ ለመናገር የአባቶቻችን ገድል በጣም የሚደንቅ ነው። እኛ የቆምንባት ሀገር

ታላቅና ገናና ሆና እንድትከበር ያደረጉን አባቶቻችን አባቶቻችን በአድዋ ጦርነት ያደረጉን አንድነትና ስምምነት ከምንገልጸው በላይ ነው። እኛ ለጎረቤቶቻችን የምንሰጠውን ያህል እንኳን ሊገለጽ አይችልም። ለእናትህ አባቶቻችን የምንሰጠውን ያህል እንኳን ሊገለጽ አይችልም።

አባቶቻችን ለእኛ እቺን ሀገር ሲያቆዩልን በአጥንትና በደማቸው አስረው ነው። እቺ ደግሞ በአጥንትና በደም የታሰረች ሀገር መቼም እንደማትፈታ የሚገጽልን ታላቁ የአድዋ አለ

ለስደጫ ሳንጌቻ እባላለሁ። አድዋ ድል እኔ ሰው ሰው መሆኑ የታወቀበት የሰውነት ማህተም ማለት ነው። ባጭሩ የሰውነት እኩልነት የተረጋገጠበት እናስተምራለን እናሰለጥናለን ብሎ የመጡ ሰዎች

ከነሱ የበለጠ ሰው እንደሌለ የሚያስቡ ሰዎች ከነሱ እኩል ሰው እንዳለም እንዲያውቅ የተደረገበት ቀን መሆኑ ለእኔ ትውልድ፣ እንግዲህ አድዋ በዋናነት ለኔ ትልቁት መልእክቱ ኢትዮጵያዊነት እንዳይለያ የሆነ የተሰራበት ዋና ማህተም ነው እና አድዋን ባስታወስኩ ቁጥር አንድነትን ነው የምታስታውሰው። ስለዚህ አሁን ያለውን ነገር እናውቀዋለን። እሱኛውን ነገር ዋና ማርከሻው መድኃኒቱ አድዋ ነው ብዬ አስባለሁ። ስለዚህ እሱኛው ነው ዋናው ትልቁ ነገር።

ድል ማለት የኢትዮጵያ ድል ብቻ ሳይሆን የመላው የጥቁር የአፍሪካ ሕዝብ ድል ነው። የአንድነታችን መገለጫ ነው። አሁን ደግሞ እንደምታየው በጣም በሚገርምና በደማቅ ሁኔታ ተከብሯል። በሚቀጥለው ሰፋ የሚል ይመስለኛል። ለእኔ አንድነት ነው። በአንድነት በርትተ አንድ ላይ

ማለትም ለኔ የነጻነት የደስታና፣ በቃ ነጻ ሆነ እንደፈለክ የምትኖርበት እና የጥቁሮች ድል ነው ብዬ አስበው አምናለሁ። ለኔ አለመገዛትን በነፃነት መኖርንና ያው አባቶቻችን ለኛ ያደረጉልን ትልቅ ውለታ እንደሆነ ለኔ ማስበው እነሱ ይሰጡን ለኛ ነፃነት ይሰጡን ማለት ነው።

ይሄንን ጠብቆ የተሻለ ነገር ከአዷ የበለጠ ነገር የመላው የጥቁር ህዝብ ድል ነው፣ ተምሳሌት ነው። ኢትዮጵያውም በአንድነት በአንድ ጥሪ ተሰባስበው ሀገራቸውን ዳር ድንበራቸውን ያስከብሩበት በፍቅር በህብረት ዘምቶ አሁን የምናከብረው በዓል የድል የጦርነት ታሪክ ነው።

ምናልባት አሁን ጦርነት ምናምን ለእኛ ትውልድ ልትመክረው አትችልም፣ ግን ባለ በተሰማራበት የስራ መስክ በማንኛውም ነገር ውጤታማ ሆኖ አባቶች ያስቀምጥልህን ሪሶርስ ሀብት በአግባቡ ተጠቅመ ውጤታማ መሆንን ይመክራል።

የአዲስ አበባው ዘጋቢያችን ግርማቸው ከበደ ነው ያሰባሰበልን። ግርማቸው ከአዲሶቹ ዘጋቢዎቻችን አንዱ ነው፣ የስፖርት ዘጋቢያችንም ጭምር ነው። በአድዋ ድል በዓል ዘገባው የመጀመሪያው ለሆነው የቀጥታ ዘገባ በስልኩ መስመር ተገኝተዋል። ግርማቸው፣ እንደምናመሸ እንኳንም ወደ አሜሪካ ድምፅ በሰላም በደህና መጣ ተቀላቀልከን። እንዴት አመሻ? እንኳን ደህና ቆያችሁ።

ግርማቸው ሞቅ ያሉ ድምጾች ናቸው የተሰሙት በአደባባይ ያገኘሃቸውን ወጣቶች በስፍራው የነበሩትን ድምጾች በከፊል ማሰማት ችለናል ምን ይመስል ነበር የዛሬው አድዋ በዓል አንድ መቶ ሀያ ሶስተኛው ለበርካታ ዓመታት ሲሰናዳ እንዲህ በተመሳሳይም ሲከበር የከረመ የኖረ ነውና እስኪ ባጭሩ የነበረውን ድባብ ግለጽልን

ባሉ አንተ እንደገለጽከው በጣም ትናይሽ ሞቅ ያለ ነበረ። እንዲያውም እዚህ ብትኖር ኖረው አብረህ ሙከራ ውስጥ ትቀላቀልበታለህ ጊዜ አስባለሁ። እንዳልከው ግን ባለፉት ዓመታት በመንግስት ትኩረት ተሰጥቶ ሳይቀመስ ነበረ። በጥቂት በማህበራዊ ሚዲያው በሚገናኙ ግለሰቦች አማካኝነት የኢትዮጵያ አርበኞች ማህበር አባላት ሚሊክ

አደባባይ መጥተው ነበረ። በመቶች የሚቆጠሩ ግለሰቦች የሚያከብሩት እኔም ከነዛ ተሳታፊዎች መካከል አንዱ ነበርኩም ባለፈው አመት ተገኝቻለሁ። በቁጥር ትንሽ ነበረ ሰው የነበረው። የዘንድሮ ግን መንግስት በራሱ ተነሳሽነት ወስዶበት እንዲያውም የጉዞ አድዋን ተጓዦች ሳይቀር ቡራኬ ሰጥቶ ከዚህ ከአዲስ አበባ ወደ አድዋ እንደላካቸው እናስታውሳለን። ዛሬም ይሄ በአዲስ አበባ ከተማ የከንቲባ ጽህፈት ቤትና በአዲስ አበባ

ከተማ አስተዳደር ባህልና ቱሪዝም ቢሮ በጋራ የተዘጋጀ ነበረ። በርካታ ሰዎች ነው የተገኙት። ከአስራ ሁለት ሰዓት ጀምሮ ነበር ጠዋት የተገኙት። ምናልባት ብዙ ሰው ስለነበረ ወጣቶቹ ቲሸርት አሰርተው የአጤ ምኒልክን እና የእቴጌ ጣይቱን ምስል ያለበትን የአጤውን ጄኔራሎች ምስል ያለበትን፣ እንዲሁም ደግሞ የአንዳንድ ዘፋኞቻችንን ስምኞች በቲሸርቶቻቸው ላይ በማሳተም በርከት ብለው ነበር የወጡት። ጠዋት ላይ ትንሽ ከፖሊስ ጋር ችግር ነበረ። ምክንያቱም

አረንጓዴ፣ ቢጫ፣ ቀዩ ባንዲራ በተለምዶ ልሙቶ የሚባለውን ባንዲራ ይዘን መግባት አለብን ያሉ ልጆች ከፖሊስ ጋር ሲነጋገሩ ነበር። በኋላ ላይ ግን እሱም ተፈቅዶላቸው ይዘው ገብተዋል። ከዛ በኋላ የነበረው ስሜት በርካታ ወጣቶች ተሰብስበው በክብር እንግዳዎቹ በኩል እያለፉ የሰማቻቸውን አይነት ፉከራዎችን አሰምተዋል። አርበኞች በዛ በኩል ሲያልፉ በህዝቡ የነበረው ስሜት እዛ በተሳታፊዎች በኩል የነበረው ጥልቅ ስሜት

በጣም ለመግለጽ እንኳ የሚቸግር ነበረ። ከዛ ውጪ ደግሞ ይሄ መንግስታዊው የሆነው ስነስርዓት ካለቀ በኋላ ህዝቡ ወደ አጤ ሚኒሊክ ሐውልት ቅጥር እንዲጠጋ ከተፈቀደለት በኋላ የነበረው ስሜት ግን በደንብ የተለየ ነበረ። ምክንያቱም ሰዎች እርስ በርስ እንዲገናኙ፣ እንዲተቃቀፉ፣ ፎቶ እንዲነሱ፣ ስለ አንድነት እንዲያወሩ እድል የሰጠ ነበር።

ያ ቅጽበትና ብዙዎቹ የተገናኙ የተጠፋፉ ተገናኝተው ሰላም ሲባባሉ በስሜት ነበር ሁሉም ነገር። ሁሉም ግን የሚያወሩት የነበረው ስለ አንድ ነገር ነው፣ አንድነት ስለሚለው ቃል። ያው የአባቶቻችንና እናቶቻችን ተሰብስበው በአንድ ላይ ሄደው ነው ያንን የመሰለ ግን ሰውነታችንን ሊነስገን የመጣን ወራሪ ሰው መሆናችንን አሳይተን የመለሱት እና ያንን ስሜት በደንብ አሳይተዋል። ከዛ ውጭ ግን አንዳንድ መልእክቶችን

ታይተውበታል። እኔ ከነበርኩበት አቅጣጫ እኔ እንግዲህ አብዛኛው ነገር ሲከናወንበት የነበረው ምን አይነት መልእክቶች ናቸው ተጠግቼ ነበር። አንደኛው የተመለከትኩት መልእክት ይሄ ከአዲስ አበባ ጋር የሚገናኘው በትልቅ አረንጓዴ፣ ቢጫ፣ ቀይ አርማ ባለበት ባነር ላይ አዲስ አበባ ከተማ የነዋሪዎቿ ናት እንዲሁም ደግሞ በአዲስ አበባ ጉዳይ አንደራደርም የሚል መልእክት ያለበት ትልቅ ባነር ተይዞ አይቻለሁ በጊዮርጊስ ቤተክርስቲያን በኩል። ከዚህ በተጨማሪ ደግሞ

አብረን የሞትን አብረን የሞትን አሁን አብረን ለመቆም ለምን ፈራን የሚል ባነርም ተይዞ አይቻለሁ ይህ ዘመኑን የሚገልጽ ይመስለኛል ከዚህ ውጪ ምናልባት ትኩረትም የሚሰጠው ከሆነ ለእጅጋዬ ሽባባው ትኩረት ይሰጣት የሚል

መልእክት ይዘው የወጡ ተሳታፊዎችን አይቻለሁ። መልካም መልካም። በርከት ያሉ ነገሮችን ታዝበሃል። በሰዓት ጥበት ምክንያት እንጣደፋለን። በሰሞኑ ዘገባዎች ዝርዝር ነገሮችን ያነሳሃቸውንም ጭብጦች ሰፋ አድርገህ የምታቀርብበት እድል እንደሚኖር ተስፋ አደርጋለሁ። ግርማቸው ከበደ ለዘገባህና ለመጀመሪያው ለመጀመሪያው የቀጥታ የስልክ ዘገባህም አመሰግናለሁ። እግዜር ስጥልኝ። መልካም ምሽት።

እዚያው አዲስ አበባን ቆይና አሁን ደግሞ በኦፊሴል ወደ ተከና ወደ ተከናወነው ስነ ስርዓት ነው የምናመራው።

የአድዋን ታሪክ ለዘላለም የሚዘክር የታሪኩንም ያህል ታላቅ ይሆናል የተባለ ሐውልት አዲስ አበባ በመጪው ዓመት እንደምታቆም የከተማይቱ ከንቲባ አበሰሩ ይለናል በስፍራው የተገኘው መለስካቸው አመሃ የጥንታዊት አርበኞች የጥንታዊት ኢትዮጵያ አርበኞች ማህበር ተወካይ በበኩላቸው አዲሱ ትውልድ አንድነቱን የጠበቀ አገሩ እርሱን ለሚከተለው መጪው ትውልድ ያስተላልፍ ዘንድ ያሉበትን የአደራ ጥሪ ማሰማታቸውን ጠቅሶ

ተከታዩን ከሚኒልክ አደባባይ አድርሶናል። ዛሬ ረፋዱ ላይ በአዲስ አበባ ከተማ ዳግማዊ ሚኒልክ አደባባይ በተከናወነው መቶ ሃያ ሦስተኛው የአድዋ ድል መታሰቢያ በዓል ላይ የከተማዋ ከንቲባ ኢንጂነር ታከለ ኡማ ያደረጉት አጭር ንግግር በድል በነጻነት በሀገራዊ አንድነትና በመሳሰሉት ጉዳዮች ላይ ያተኮረ ነበረ። ከንቲባው ድልንና ነጻነትን አነጻጽረዋል። ብዙ አገሮች

ከቅኝ ገዢዎች ቀንበር የተላቀቁበትን ቀን በነጻነት በዓልነት ያከብራሉ። እኛ ኢትዮጵያውያን ግን የቅኝ ገዢዎችን ወረራ በመጡበት አኳን በጦር ኃይል በማምከን ድላችንን እናከብራለን። ነጻነት ከሽንፈትና ከባርነት ለመውጣት በሚደረግ ትግል የሚገኝ ውጤት ነው። ድል ከነጻነትም በላይ ነው ብለዋል። ድሉ የሚገኝበትንም መንገድ አሳይተዋል። ድል ግን ከመጀመሪያው በአሸናፊነት እንደምትወጣ አምነት በሐሳብ ተስማምተ

በአንድነት ስተስማምተን ተስማምተ ከከፋፋይ አስተሳሰብ ወጥተን በሀገራዊ አንድነት ላይ ስትቆም ብቻ የምታገኝ የአንድነት የኩሩነት መገለጫ ስለሆነ እኛ ኢትዮጵያውያን ሁሉ ጊዜ የምናከብረው ድላችን በመሆኑ ለዚህ መሥዋዕት የከፈሉ አባቶቻችን፣ አያቶቻችን እና እናቶቻችን የሚገባቸውን ክብር በየጊዜው ልሰጣቸው

ይገባል። ከንቲባ ታከለ ኡማ የአድዋ ድል በከፍተኛ የሕይወት መሥዋዕትነትና የአንድነት መንፈስ የተገኘ መሆኑን አመልክተውና የድሉን ትርጉም ከፍተኛነት አብራርተው አዲስ አበባ ለእነዚህ ጀግኖች ዘላለማዊ መታሰቢያ ልታቆም ማቀዷን አብስረዋል። ለዚህ መሥዋዕት ለከፈሉ አባቶችና እናቶች የሚገባቸውን ክብር ለመስጠት የሚገባቸውን ሐውልት ለመትከል አዲስ አበባ ከተማችን ከምንም ጊዜ በላይ

አንደኛውና የመጨረሻውን የኢትዮጵያውያን መገለጫ የሆነውን የአድዋን ታሪክ ለዘለዓለም ለትውልድ የምዘክር በአዲስ አበባ ከተማ ለነሱ ክብር ሲባል ለትውልድ ትምህርት ሲባል እኛ ደግሞ ከነሱ የምንማረው ነገር ብዙ ስለሆነ ለነሱ የሚገባ ትልቅና አስተማሪ የሆነ ሐውልት አዲስ አበባ ከተማችን ከልጆቿ ጋር ሆና ትገነባለች በሚቀጥለው ዓመት

በክብረ በዓሉ ላይ ንግግር ያደረጉት የጥንታዊት ኢትዮጵያ አርበኞች ማኅበር ከፍተኛ የሥራ ኃላፊ ሻምበል ዋኘው አባይም አሁን ያለው አዲስ ትውልድ የሀገር አንድነቱን ጠብቆ ለሚተካው ትውልድ እንዲያስረክብ አደራ ብለዋል። ቀድሞ የነበሩት ጀግና ሀገር ወዳድ አባትና እናት አርበኞች አኩሪ ሥራ ሰርተው ወራሪውን ጦር እንዳስወገዱት ሁሉ በአሁኑ ወቅት ያለውን ታዳጊ ትውልድ

የሀገሩ ሉዓላዊነት አግብሮ አንድና አንድ የሆነችውን ኢትዮጵያ በቋንቋ፣ በዘር፣ በሃይማኖት ሳይከፋፍል ለእንስቻለ እድገትና ብልጽግና እንድትበቃ የማድረግ ታሪካዊ ኃላፊነቱም ሆነ ግዴታው አሁን ያለው ትሩ እንዲወጣ እኛ የዕድሜ ባለጸጋ አባቶች አደራ እንላለን። በአዲስ አበባ መቶ ሃያ ሦስተኛው የአድዋ ድል መታሰቢያ በዓል ዛሬም የተከበረው በተለመደው ስፍራ ነው።

ዛሬ ግን የተለዩ ነገሮችም ይታዩ ነበረ። በሚመለከታቸው የመንግሥት አካላት የሚዘጋጁ ትርኢቶች እንዳሉ ሆነው በዜጎች የግል ተነሳሽነት እስከ ዳግማዊ ምኒልክ አደባባይ ድረስ የተለያዩ ክንዋኔዎች ይታዩ ነበረ። የአጼ ምኒልክና የእቴጌ ጣይቱ ምስሎች የሚታዩባቸውን ቲሸርቶች ለብሰው የሚፎክሩ ወጣቶች፣ የሚዘምሩ ወጣቶች እና የሚጨፍሩም ይታያሉ።

በአደባባዩ አካባቢም አንዳንድ ከዕለቱ ክንውን ጋር የማይዛመዱ መፈክሮችን ይዘው ከጸጥታ ኃይሎች ጋር ሲወዛገቡ የሚታዩ ሰዎች ነበሩ። አዲስ አበባ የነዋሪዎቿ ናት የሚሉና የመሳሰሉ መፈክሮችን ይዘዋል። ታሪክ አዋቂዎቹ እንደሚሉት ዳግማዊ አጼ ምኒልክ በሕይወት እያሉ የተከበረው ሰባተኛው የአድዋ ድድ መታሰቢያ በዓል ግርማ ሞገሱ ከመቼውም እየተለየ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

መለስካቸው ሀን ለዘገባው አመሰግናለሁ። አድማጮች፣ ዛሬ ሙሉ ዝግጅታችን ማለት ይቻላል በዚሁ በአድዋ ድል መታሰቢያ ዙሪያ ያተኩራል። ተከታዩም የምሁራን ውይይት ነው።

አሁን ከሁለት የታሪክ ምሁራን ጋር የተካሄደ ውይይት ነው። በምግቢያችን አስተዋውቀናል። የአንድ መቶ ሀያ ሶስተኛውን አድዋ ድል መታሰቢያ ክብረ በዓል ልዩ ዝግጅታችን የምናጠናቅቀው የጦርነቱ መንስኤዎች መስዋዕትነት፣ ለመክፈል ኢትዮጵያውያን እናቶችና አባቶች ያሳዩትን ቁርጠኝነት እንዲሁም የአንድነት ሁኔታ መለስ ብሎ በመመልከት ይሆናል ትለናለች አዘጋጇ ትሳበላቸው ተወያዮቹ ፕሮፌሰር ሹመት ሲሻኝ በዚህ በዩናይት

ቨርጂኒያ በሚገኘው የክሪስቶፈር ኒውፖርት ዩኒቨርሲቲ ለረዥም ዓመታት በታሪክ መምህርነት ያገለገሉና በአሁኑም ሰዓት በዩናይት ስቴትስ የበጎ ፍቃድ ትምህርት ፕሮግራም አማካኝነት በባህር ዳር ዩኒቨርሲቲ በማገልገል ላይ የሚገኙ ናቸው። ፕሮፌሰር እዝቅኤል ገቢሳም በዚሁ በዩናይት ስቴትስ በምሽካን ክፍለ ግዛት በሚገኘው የኬተሪንግ ዩኒቨርሲቲ የታሪክ መምህር ናቸው። ሁለቱን ምሁራን ያወያየችው ትስታ በላችው ናት። ዶክተር እዝቅኤል የጦርነቱን መንስኤ በሚያስረዱበት ትንደረደራለች

ዋናው መነሻ በጊዜው የነበረው የኢምፔሪያሊዝም እድገትና የአውሮፓ ሀገሮች በውጭ ሀገር ያለ ግዛት ለማስፋፋት የሚንቀሳቀሱበት ጊዜ ነበረ። ከዚያ ውስጥ ጣሊያን ወደኋላ የቀረ አንድነቱንም ለመሰረት ወደ ኋላ የቀረና አውሮፓውያኑ አገራት አፍሪካን ከተቀራመቱ በኋላ ወደ ኋላ የመጣ ስለሆነ አንድ የቀረው ኢትዮጵያ ብቻ ስለነበረ በዛ ውስጥ የሚታይ ነው። ሁለተኛ ደግሞ በ

በጊዜው ጠቡን የጫረው የውጫሌ ውል በትክክል ለመጽሐፉና በአውሮፓ የተሰጠው ስምና በአገሪቱ ውስጥ የተደረገው በአማርኛ ያለው ትርጉሙ የተለያየ ስለሆነ በዚህ መካከል በሀገር ውስጥ በእነዚህ ይሄ እንግዲህ ዋናው ጨባጣሪ ነው የሚባለም። ነገር ግን በጊዜው የአውሮፓ የቅኝ ግዛት ቅርመታ ጊዜም ስለነበረ ኢትዮጵያ አንዷ ነፃ ሆና የቆየች ሀገር ስለሆነች እሷን ለመያዝ ጣሊያኖች በከፍተኛ ዝግጅት የደረሱበት ስለሆነ ነው።

ዶክተር ሹመት የሚጨምሩት አለ እዚህ ላይ ስለ መንስኤው? አው አሁን ፕሮፌሰር እስቅል እንዳለው ይሄ የአውሮፓ ዓለም ሆኗል። በጠቅላላ በኤዥያም በአፍሪካም ያሉት ሀገሮች በሙሉ በአንዱ ወይም በሌላው የአውሮፓ ኃይል ስር ወድቀው ነበረ። ዘጠና በመቶ የሚሆነው የአፍሪካን የመሬት ስፋት በአውሮፓዋኖች ይወድቋል። ስለዚህ ይህ የዚያ

የአውሮፓ የትኛውም አካባቢ አይቀረኝም የሚለው ስሌት አካል ነው። እንግዲህ ውጫሌ በታሪክ እንግዲህ ዋና ምክንያት እና ማስመሰያ የሆነ ምክንያት አለ። የጣሊያን በኢትዮጵያ ላይ የነበራት አላማ ዋናው ምክንያት ነው። እንደ ማንኛውም የአውሮፓ ሀገር እሷም አዲስ ሀገር ናት። በዛ ጊዜ ጣሊያን ራሷ አንድ መቷን የመሰረተችው በአስራ ዘጠነኛው ክፍለ ዘመን አጋማሽ ላይ ነው።

ተቀድማ ነበር በሌሎቹ አውሮፓ ሀገሮች። ስለዚህ በከፍተኛ ጉጉት ነበረ የምትነጋነቀው የቀረውን መያዝ። ስለዚህ የዚህ አካል ነው እንግዲህ ውጫሌ የሚሆነው ፕሪቴክስት ነው ያንን ለማሳካት የተጠቀሙበት ምክንያት ማለት ነው። እንግዲህ የጦርነቱን መነሻ ገልጻችሁልናል። ዝግጅቱንና እለቱን እንመልከት እስቲ ወደ እንደምታው ከመሄዳችን በፊት

ስለ ዝግጅቱ ቢገልጹልኝ ዶክተር ሹመት እንግዲህ በአጼ ምኒልክ የተመራ ነው ኢትዮጵያውያን በዘር በሃይማኖት ሳይለያዩ ለነጻነታቸው ሄደው የወደቁበት ጦርነት ነው እንዴት ነበር ዝግጅቱ ከሚያስገርሙትም ክንውኖች አንዱ የዝግጅቱ ስኬታማነት ነው ዳግማዊ ምኒልክ ይሄ ሁኔታ እንደማይቀር ቀደም አድርገው ከአራት አመት በፊት ተገንዝበዋል

ነገር ግን በዚያ ወቅት ቸኩሎ ወደ ጦርነት ሊገባበት የሚችልበት ሁኔታ አልነበረም። አብዛኛው ሰው እንደሚያውቀው ያ ወቅት ታላቁ የክፉ ቀን እየተባለ የሚጠራውን ጊዜ ነው። ኢትዮጵያ ውስጥ የከብት በሽታ ገብቶ መጀመሪያ ከስሜን ነው የተነሳው። አጼ ዮሐንስ ድርቡሽን ለመውጋት ከላይ ሲወርዱ በኤርትራ በኩል የመጣ የከብት በሽታ ነበረ። ከጦሩ ጋራ አብሮ በጠቅላላ መጀመሪያ

ኤርትራና ትግራይን፣ ከዚያ በኋላ ወደ መሀል አገር ገብቶ እስከ ደቡብ ሁሉ ተስፋፍቶ ከብቱን አጥፍቶት ከፍተኛ የሆነ ረሀብ የነበረበት እና ችግር የነበረበት ጊዜ ነው። አገሩ ከዚያ እንዲያገግል እንዲሁም ደግሞ በመሳሪያ በኩል እጅግ የተራቆተ ለመሆኑ ይህ ጦርነት ከባድ እንደሚሆን ቀደም አድርገው ተገንዝበውታል። ስለዚህ አስፈላጊውን የመሳሪያ ክምችት ማድረግ ነበረባቸው። እንዲሁም ደግሞ በዲፕሎማሲው በኩል ኢትዮጵያ ተነጥላ

የጣሊያን ድምጽ ብቻ እንዳይሰማ የተቻለውን ያህል ያደረጉበትና አንዱን በአንዱ በመጠቀም በተለይ ከፈረንሳያዎቹ በርከት ያለ የጦር መሳሪያ ያሰማችበት ጊዜ ነው። እንዲሁም ደግሞ ያን ጊዜ ዛርስ ራሻ ነች፣ በዛሮች ሊገዛ የነበረች ራሻ ነች። ኦርቶዶክስ ሀገር ስለሆነች ልመ የኦርቶዶክስን ግንኙነት በመጠቀም በተቻለ መጠን ራሻንን በአውሮፓው ማህበር ለመገንጠል እና የኢትዮጵያ አጋር ለማድረግ

እንግዲህ ያሉ ዲፕሎማ ዝግጅት ተደርገዋል። ይሄ ሁሉ ዝግጅት ተስናቸው በኋላ እንዲሁም ደግሞ አገር ውስጥ የነበረውን ከዛዛ ተደሰኑ በኋላ ከተለያዩ ራሶች እና ደጃዝማቾች ጋር የነበሩትን ልዩነቶች ሳሳረቁ በኋላ የራቀውን ካቀረቡ በኋላ ሁኔታው ከተመቻቸው በኋላ ነው እንግዲህ ያ አዋጅ የታወጀው። አዋጅ በሚታወጅበት ጊዜ ልገጥ የሚችለውን በተለይ የስንቅ እጥረት በማገናዘብ

ከአዲስ አበባ ጀምሮ እስከ ወረኢሉ ድረስ የሚዘልቅ የእህል ክምችት በጎተራ በዚያ ዘማችሁ በሚያልፍበት ጊዜ

ማስተጋያ እያነሳ እንደዚህ ያሉ ዝግጅቶች ሁሉ ተከናውነው ነበር። በዛ ጊዜ በነበረው ዝግጅትም ሆነ ስለ ጦርነቱ በቆራጥነት ጦርነቱን አገሪቱ በድል እንድትወጣ ዘዴ በመተለም በጦርነቱ ምለት ደግሞ ትልቅ ሚና በመጫወት የንግስት ጣይቱ ስም በጣም ብዙ ጊዜ ይነሳል። ዶክተር እስቅኤል ገቢሳ እስቲ ስለ ንግስት ጣይቱ ሚና ቢያስታውሱን።

ሁለት አይነት ሚና የተጫወተዋል ተብለው ነው የሚነገረው። የራሳቸው ጦር ነበራቸው። ስለዚህ በውጊያው በራሱ ላይ ተካፍለው ነበረ። በጦርነት ውስጥ ግን በውጊያ ላይ መካፈል ብቻ ሳይሆን ድጋፍ መስጠት በጣም አስፈላጊ ስለሆነ ለድል ለማብቃት በዛ በኩል ደግሞ የተጫወቱት ከፍተኛ ሚና አለ። በተለይ ሴቶችን በማደራጀት እና ሴቶችን ስንቅ በማቀበል፣ ውኃ በማቀበል ተዋጊዎቹን በማንሳት ብዙ ከፍ እርዳታ አድርገዋል።

በዚህ ጣይቱ እንደ አንድ የጦር መሪም ጦርነቱ ውስጥ ተካፍለዋል። ሁለተኛ ደግሞ የኋላ ደጀን በመሆን ለዋናው የተዋጊዎች እና የጦር መሪዎች ከፍተኛ አስተዋጽኦ ማድረግ ለድሉ ከፍተኛ ሚና ተጫውተዋል ማለት ነው። በእነዚህ በሁለት ነገሮች እንግዲህ የጣይቱ ከመጀመሪያውም ከጣሊያን ጋር የነበረው ክርክር ሲካሄድ በነበረበት ጊዜ ሚዛኑን አስጠባቂ ጣይቱ ነበሩ። ዳግማዊ ምኒልክ እጅግ በጣም የተለሳለሱ ናቸው

ምን መለሳለስ ጣሊያኖች እንዳይጠቀሙበት እንዲሁም ድንገት እንደምንለው አላውቅም፣ ምናልባትም ከረር ያለው ግን ሲመጣ የነበረው ከጣይቱ ነው እና የዳግማዊ ምኒልክን መለሳለስ ሚዛን ያስጠበቁት እቴጌ ጣይቱ ነበሩ። በከፍተኛ ደረጃ የኢትዮጵያ ተቃውሞ እንዲሁ ዲፕሎማሲያዊ በሆነ እና ፖለቲካዊ በሆነ መንገድ ሳይሆን ጣሊያኖቹ በትክክል የኢትዮጵያውያን አቋም ምን እንደሆነ

ይረዱ የነበረው ከእቴጌ ጣይቱ ነው። ዳግማ ንምት ንኩሰ ነገር ስናቸው ና አንዳንዱ አነጋገራቸው እጅግ በጣም የለሰለሰ ና ፖለቲካዊ ነው። እቴጌ ጣይቱ በትክክል እንዲገባቸው እና የሕዝቡን ስሜት ማወቅ አለባቸው ይሉ ስለነበረ አብዛኛው ኢትዮጵያው ስሜት እንጠባበቅ የነበረው በእቴጌ ጣይቱ ነው። በጦርነቱም ፕሮፌሰር ስቅር እንደገለጸው

እንደ ጦረኛ የራሳቸውን ጦርን አብረው አስከትለው፣ እንዲያውም አንዳንድ እጅግ በጣም ወሳኝ የሆኑ ከአድዋ በፊት ለምሳሌ የመቀሌ ምሽግ ኢትዮጵያውያን ለመስበር እጅግ በጣም አዳጋች ነበረ። አንዱ ትልቁ የኢትዮጵያውያኖቹ ችግር መሳሪያቸው ከሩቅ የሚመታ አይደለም እና ጣሊያኖች አንድ የምሽግ ከገቡ በኋላ የኢትዮጵያ ሰራዊት ሊቀርብ አይችልም። ያንን እና በሩቅ የሚመታ መሳሪያ ስላላቸው ስለዚህ

መቀሌን ለማስለቀቅ ከፍተኛ ችግር ነበረ የጣይቱ ናቸው ከሽቀዳደሙና ሄዳችሁ ውሃውን ያዙ ብለው የእሳቸው ሰራዊት ነው ሄዶ ውሃውን ምንጩን የተቆጣጠረ ከዚያ በኋላ ጣሊያን ምንም መሆን አልቻለም የግድ ሳይወድ በግዱ እጁን ሰጠ ብዙ ሺ ጦር ነው ያን ጊዜ ከመቀሌ ለቆ የወጣው

እና ይህም የትየ የጣይቱ አስተዋጽኦ ነው። እንግዲህ ጣይቱን በምናመሰግንበት ጊዜ ማስታወስ ያለብን ዳግማዊ ምኒልክ ሰዎች ችሎታቸውን እንዲጠቀሙ እድል የሚሰጡ ሰው ናቸው። በዳግማዊ ምኒልክ ዙሪያ የተሰበሰቡትን ሰዎች የተመለከትሽ እንደሆነ በችሎታቸው የተነሱ ናቸው። የዳግማዊ ምኒልክ የመንግስት ስርዓት አሳታፊ ነው። በአብዛኛው ከሰዎች ላይ ቁም ነገርና ችሎታ ካዩ

ያን ሰው ወደ ላይ ያወጡታል እና የእቴጌ ጣይቱ እንደዚያ ጎልቶ መውጣት የዳግማዊ ምኒልክ ፈቃድ ነው፣ ባህሪ ነው። ብዙ ባሎች ሚስቶቻቸውን በአደባባይ የአይነት ሚና አይሰጧቸውም። ይህንን ፈቃጅ የምኒልክ ባህሪ ነው። ለሴቶች ብቻ ሳይሆን በከፍተኛ ደረጃ ይጠሩ የነበሩ አገልጋዮቻቸው ሁሉ እጅግ በጣም ከፍተኛ የሆነ አስተዋጽኦ እንዲያደርጉ ወዲያው

ችሎታ እንዳዩባቸው ወዲያው ልዩ ባህሪ እንዳዩባቸው እነዚህን ልጆች ወደ ላይ ያሳድጓቸዋል። አሁን የደጃዝማች ባንቻ ነስ ታራሪ ሀብተ ጊዮርጊስ እነዚህን ሁሉ አነሳሽ የተመለከት እንደሆነ ከታችን ነው ወደ ላይ ያወጧቸው። ምክንያቱም ገና በወጣትነታቸው እነዚህ ልጆች ከፍተኛ ችሎታ እንዳላቸው እና ወደፊት በጣም እንደሚያገለግሏቸው ተለስተዋል። ስለዚህ ወደ ላይ ያወጣሉ እና ሰው ልጅ የችሎታውን ሊጠቀም በሰውም

ችሎታ ለመጠቀም የሚያስችል ባህሪ ነበራቸው እና የጣይቱ መግነን ከምን ህክም እንዲሆን ከመፍቀድ የመጣ ነው። ብዙ ባሎች በዚያ ወቅት ይህ አይነት እድል አይሰጡም ነበር። እንግዲህ የአድዋ ድል ስለ ኢትዮጵያ ታሪክና ስለ አንድነቷ የሚያጭር አንድ ቁም ነገር አለ። አሁን ዶክተር ሹመት ሲሻኝ የጠቀሷቸው

አሁን ዶክተር ሹመት ሲሻኝ የጠቀሷቸው ጀግኖችና ከሀገሪቱ ዙሪያ የመጡ ፈቃደኞች ናቸው። እንግዲህ በዚህ ጦርነት መስዋዕትነት ከፍለው ድልም ያስገኙት የአገሪቱንም ነፃነት ያስጠበቁት ይህ እንግዲህ ከአንድ መቶ ሀያ ሶስት ዓመት በፊት መሆኑ ነው እና ምን ትምህርት ይሰጠናል? ይሄ ዕለት ዶክተር እስቄል ቢገልጹልን። ትክክል ነው።

የመጣው ጠላት ፈረንጅ ስለሆነ የውጭ ጠላት ስለሆነ ሀገሪቱ በጊዜው ሁሉ ነገር ተስተካክሎ ሁሉም ተስማምቶ የሚኖርበት ባይሆንም ነገር ግን ከውጭ የመጣውን ጠላት ለመዋጋት ከተለያየ ኢትዮጵያ ክፍሎች የመጡ የጦር አበጋዞች እና እንዲሁም የሰራዊቱ አባላት ከተለያየ ቦታ ነው የመጡት። ከተለያየ ሃይማኖት ነው የመጡት። ከተለያየ ብሔረሰብ ነው የመጡት። ከተለያየ ኢትዮጵያ ክፍል ነው የመጡት። ስለዚህ ጦርነቱ ወይም ድሉ

የእነዚህ ሁሉ ድል ነው ለማለት ይቻላል። አሁን ስም የተጠቀሰ ያለ ፌተራሪ ገበየ ጉርሙ፣ ሀብተ ጊዮርጊስ ድነግዴ ወይም ቁሴ ድነግዴ፣ ፌተራሪ ወሌ ብጡል፣ ራስ ባልቻ ሳፎ ባነፍሶ ነው የሚባሉት፣ ባልቻ ሳፎ፣ ራስ መኮንን ጉዲሳ፣ ራስ ንጉሥ ሚካኤል፣ ሌሎችም ደግሞ ስማቸው ከዚህ ብዙ ጊዜ የማይጠቀስ እንደ ፌተራሪ ተክሌ ከወለጋ

እዛ ድረስ ሄደዋል። ከተለያዩ ቦታዎች መጥተዋል። ከሰሜኑም ከደቡቡም ክፍል የጦር አዝማቾችና በጋዞችም መጥተዋል። ከሁሉ በላይ ደግሞ ተዋጊዎቹ በተለይ ፈረሰኞቹ እና የእግረኛ ጦሩ ከተለያየ ቦታ ነው የመጡት። ፈረንጆቹ ራሳቸው እንደሚናገሩትም ከዚህ ከመሀል ሀገር ከመጫና ቱለማ አገር ከሰላሌ፣ ከአዳ፣ ከአምቦ፣ ከጀልዱ፣ ከጉደር

እዚህ የመጡ ከፍተኛ ሚናን እንደተጫወቱ ነው የሚነገረው። ትምህርቱ ምንድን ነው? አንድምታው ምንድን ነው ከተባለ ብዝሃነት ወይም ብረ ብሔርነት አንዱ ከአንዱ ሳይበልጥ ሁሉም በእኩልነት ከተያያዘና ሁሉም ባለቤትነቱ ከታወቀለት የጥንካሬ ምንጭ እንጂ የእርስ በርስ መኮራረብና ጉዳት

ሊሆን እንደማይችል ትምህርት ትምህርት ሊሆን ይችላል። ዋናው ነገር የድሉ ቀን ብቻ ሳይሆን ከድሉ አጥበያም በኋላ ደግሞ ከጥሩ ማግስት ደግሞ የተደረገው ነገር አገሪቱ እንደተባለው በአድዋ ላይ ያለው አንድነት፣ የነጻነት ፍላጎት፣ በቆራጥነት የመዋጋት እና አገርን ከውጭ ወራሪ ከውጭ ጠላት የማዳኑ ነገር እንደዛ ሆኗል ወይ ስለ ከተባለ በእኔ በኩል እንደዛ የነበረው ያ ስሜት በሀገር ውስጥ ለብዙ ጊዜ አልቆየም።

በዚህ ምክንያት የተለያዩ የፖለቲካ ችግሮች ተፈጥረዋል። ከዛ ያገኘናቸው ትምህርቶችን በአግባቡ አልተጠቀምንበትም ለማለት ይቻላል። ለነጻነት የሚደረግ ትግል፣ ለአንድነት የሚደረግ ትግል አንድን ህብረ ብሄርነትን ወይም አብሮነትን ይፈልጋል። እንደዛ ከሆነ ጥንካሬ ሊሆን ይችላል። በአግባቡ ካልተያዘ ግን ለአደጋም ሊዳርግ ይችላል። ትምህርቱ እንደዚህ ሆኖ ነው ለእኔ የሚታይም። ትምህርቱ ለ

ለኢትዮጵያና በኢትዮጵያውያን ብቻ ሳይሆን በጊዜውም ለተጨቆኑ ህዝቦች፣ ለጥቁር ህዝቦች በቅኝ ግዛት ቀንበር ስር ለወደቁ፣ በዘረኝነት ቀንበር ስር ለወደቁ ጥቁሮች ማሸነፍ እንደሚችሉ ስልጣኔ ነጮች ብቻ እንዳልሆነ ትምህርት፣ የኢኮኖሚ እድገት የነጮች ብቻ እንዳልሆነ ስለሚያሳይ ለብዙ ሰዎች የአንድነትና የነጻነት ፍላጎት ምልክት ሆኖ የቆየ ነው።

በአግባቡ ትምህርቱን ተጠቅመንበታል? እሱ ሌላ ጉዳይ ነው። ግን አንድምታው ይሄንን ይመስለኛል። እንግዲህ እርስዎ የሚሉት የአድዋ ጦርነት በተባበረ የኢትዮጵያ ህዝብ መስዋዕትነት የተገኘ ቢሆንም ህብረ ብሔርነትና አብሮነት በትክክል ሲያዝ ጠቃሚ የመሆኑን ትምህርት ግን በአግባቡ አልተጠቀምንም፣ ስራ ላይ አላዋል ነውም ነው የሚሉት

ዶክተር ሹመት እስቲ በዚህ ላይ አስተያየቶን ይስጡኝ። እንግዲህ ጣሊያኖችን ቢሆን የእሳቱ አንዱ ትልቁ ነገር ኢትዮጵያውያኖች ከዚህ በፊት እንደለመዱት እንደ ሌላው አካባቢ ክፍት እንዳልሆኑ መገመት አለመቻላቸው ነው። በእነሱ ግምት ጥቁሮቹ አባት አገር የላቸውም ይላሉ። የተለመደ የአውሮፓ አባባል ነው። አፍሪካን ሳብኖ ፋዘርላንድ ይላሉ። ፓትሪዮቲዝም የለም፣ የሀገር ሀሳብ የለም።

በጎታ እና በጎጥ የተከፋፈሉ ናቸው። አንዱን በአንዱ ላይ ማስነሳትና በዚያም መሰረት በቀላሉ ሁሉንም ማጠቃለው መያዝ ይቻላል የሚል ስሜት ነው የነበራቸው። ብዙ ግንኳቸው የነበሩት ኢትዮጵያን ሰልላችሁ አጥንካችሁ ጥባ ይባሉ የነበሩት ሁሉ ከዚያ ሀሳብም የወጡ አልነበሩም። ኢትዮጵያ ግዙፍ መስላት ትታያለች፣ ግን እግሯ ከሸክላ የተሰራ ነው

በቂ ገንዘብ ከሰጠናቸው በሚልክ ሥር ያሉት መኳንንቶች ሁሉ በሙሉ በነጋው ወደ እኛ ጎን ይሰለፋሉ ብለው በየአካባቢው በጉዶል ያባብሉት ያልሞከሩት ራስና ደጃዝማች አልነበረም። እጅግ በጣም ቅርብ ይባሉ የነበሩትን እነ ራስ መኮንን ሁሉ ሳይቀር ለማባበል ሞክረዋል። እነሱ የሳቱት ነገር ቢኖር የአንድ ሀሳብ ገዢ የሆነ ሀሳብ

እንግዲህ በእንግሊዝኛ ይሄ ትራንስደንታል የሆነ ሀሳብ ከእለቱ እና ከአካባቢው ወጣ ያለ ሁሉንም የሚገዛ ሀሳብ በሰፊው ተሰራጅቷል። በዚያ ምክንያት ነው እንግዲህ የሕዝብ ናተነ ሲባል በዚያ አይነት እለት የተነሳው የሕዝብ ሰራዊት ለሰባት ወር ነው

መስክ ላይ የቆየው፣ ምን ያህል ፈተና ምን ያህል ችግር እንደሆነ መገመት አያዳግትም። ያንን ለመቋቋም ጠንከር ያለ ሀሳብ የኔ የሚለው የጋራ እሴት ነበር ማለት ነው። ያ ሁሉ መኳንንትና መሳፍንት ከጣሊያን ማባበል ሌላው አካባቢ ይደረግ እንደነበረው ሳይገለል ለዚህ ለአንዱ ዓላማ ለጋራው ዓላማ መቆሞ ራሱ ያንን ድል እንዲቀዳጁ አድርጎታል። በነገራችን ላይ ይህንን ድል ስናነሳ

እንዲሁም እኛ ኢትዮጵያውያን ስለሆን እያጋንን ነው አይደለም። በወቅቱ ዓለም እጅግ በጣም የተገረመበት ድል ነው አድዋ። ጦርነት በተካሄደ በሀያ አራት ሰዓት ውስጥ በጠቅላላ የዓለም አሉ የሚባሉ ጋዜጦች የአንደኛው ገጽ በዜና ነበረ። ኒውዮርክ ታይምስ፣ የታይምስ ኦፍ ለንደን፣ ፍራንክፈርት ዛይቱንግ፣ ኢንተፖሎ ሮማኖ እንዲሁም ደግሞ የነስኮ ጋዜጥ

እንዲህ ሁሉ የዘገቡለት ነው እና ይሄ ታሪክ ነው፣ ይሄ ትንግርት ነው፣ የአፍሪካ አዲስ ምዕራፍ ነው እያሉ ነው ይ ዘገቡ ቴሌቪዥን እንዲህ ያለ ነገር ሳይቶ ተሰምቶ አያውቁ እና ያ በመሰረቱ አንደኛ ኢትዮጵያ ከዚያ በኋላ በራሷ ፈቃድና በራሷ ጉልበት ቀጣይነቷን ታረጋግጥ ረሷታል። ጦርነቱ በተደረገ በአንድ አመት ውስጥ

በጠቅላላ የአውሮፓ ሀያላን ሁሉ አዲስ አበባ መልክተኞቻቸውን እየላኩ ኢትዮጵያን ነጻነት መቀበላቸውን እያረጋገጡ ከኢትዮጵያ ጋር ያላቸውን ግንኙነት በውል ያደረጉበት ውጤት ተገኝቶበታል እና በዚያ ወቅት ከፍተኛ ውጤት ነው። እንግዲህ ያንን ጠብቀ ነው ቆይተናል ወይ አሳድገነዋል ወይ ነው መባል ያለበት። እነዚህ እንግዲህ በትራዘኛ ኩት ለዘመን ሰዎች ናቸው

የአስራ ዘጠኛው ክፍለ ዘመን ዘመናቸው በፈቀደላቸው መሰረት የመጣባቸውን እጅግ ከፍተኛ ተግዳሮት ተወተውታል። መቼም የአንድ ሕዝብ ስኬት የሚለካው በወቅቱ የተነሳበትን ከፍተኛ ጥያቄ ለመመለስ መቻሉ ነው። ከተነሳበት ከፍተኛ ጥያቄ ማለት የመኖርና ያለመኖር የመቀጠልና ያለመቀጠል ጥያቄ

ይሄ ነበረ ትልቁ ለማንኛውም የሶስተኛ ዓለም ሀገር ከፍተኛው ጥያቄ፣ በዛ ወቅት በሁለተኛ ለ ዘመን መጨረሻ ያለው ይህንን ኢትዮጵያውያን በዛ ወቅት እነሱ በቀጠሉበት አይነት መንገድ የእነሱን ስህተት አርመን፣ የጎበጠውን አቃንተን፣ ለአብዛኛው ሰው የሚበጅ ስርዓት መመስረት እንዲያውም ታድዋ የተሻለ ውጤት ማስመዝገብ ኃላፊነቱ የእኛ ነው የነበረ እና በዛ በኩል ሳለ

የትኛ ነው የአስትና እሺ፣ ወደ ማጠቃለያ የሄድን ነው። አመሰግናለሁ ዶክተር ሹመት እንግዲህ እነዛ ጀግኖች የተዋደቁትና ያንን ድል ያስገኙት የራሳቸውን ኃላፊነት ተወጥተዋል ነው የሚሉት። እንግዲህ በአድዋ ድል ኢትዮጵያ ኢትዮጵያን ቅኝ የመግዛት የጣሊያን ጉጉት የወደመ ከመሆኑም በላይ

ዛሬ አድዋ ድል የአፍሪቃ ሁሉ ኩራት ሆኗልና መለስ ብለን ታሪካችንን ስንመለከት ቀደም ሲልም ዶክተር እስቄል ህብረት የሚያመጣውን ኃይል ተናግረዋልና የሀገራቸውን ታሪክ በተወሰኑ በመቶ ዓመታት ለሚወስኑ ወጣቶች ምን ትምህርት ሊያገኙ ይችላሉ ከዚህ ታላቅ ድል?

ዶክተር ዕዝቅኤል ገቢሳ ወደ እርሶ ሊሂድ እና ዶክተር ሹመትም ያክሉበታል። ው ው ፕሮፌሰር ሹመት ያለው ሁሉ ትክክል ነው። እሱ እንዳለ ሆኖ ብዙ መልካም ትምህርቶችን መማር እንችላለን ከአድዋ። ዛሬ ግን አድዋ በዓል በሚከበርበት በአሁን ሰሞን ሌላ ሌላ ነገር ማንሳት አግባብ አይመስለኝም። ነገር ግን ለምሳሌ ከድሉ ማግስት ኤርትራ

ወደ ኢትዮጵያ እንዳትሆን ተደረገች የሚሉ ብዙ ሌሎችም ደግሞ ይህን ያህል ከፍ አድርገን የማናያቸው ነገሮች አሉ። ከዛ በኋላም አገሪቷ ለሁለት እንደተከፋፈለች እና ስልጣን በያዙ እና ስልጣን ባልያዙ መካከል ብዙ አደጋዎች እንደወሰደች መናገር ይቻላል። ግን ትምህርቱ ምንድን ነው? እዛ ላይ ማተኮር ለማተኮር ሳይሆን ነፃነት አግኝታለች ሀገሪቷ ሀገሪቷ ማለት በአንድነት ሆነው ነፃነትን አግኝተዋል። ስለዚህ

ህዝብ አንድ ላይ ሆኖ ተቻችሎ ልዩነት ባለበት ጊዜ እንኳን የውጭ አደጋ በመጣበት ጊዜ ወደ ጎን አድርጎ በሚቻቻል እና በሚተዋወቅበት ጊዜ ነጻነት ሊገኝ ይችላል። ነጻነት ማለት ደግሞ የሀገር ነጻነት ጉዳይ አሁን በሀገሩ ውስጥም ደግሞ የህዝቦች ነጻነት መሆን ይችላል። ያንን ትምህርት ልናገኝ እንችላለን። ሀገሪቷ ከጠላት ታድጋለች በዛን ጊዜ። ከዛ በኋላም እንዲሁ ጣሊያን ተመልሶ በመጣ ጊዜም ታድጋለች። ነገር ግን

በሀገሪቱ ውስጥ ነጻነት ነበረ ወይ የሚለው ጥያቄ ሌላ ሌላ ጉዳይ ነው ቅድምም እንዳልኩት። ስለዚህ ያንን ደግሞ ለማግኘት አሁን ያለው ወጣት አሁን ያለው ትውልድ ከዛ ይሄንን ሊማር ይችላል። ሁለተኛ እንደ አገር ደግሞ ዩኒፊኬሽን የሚባለው ራሱ ሀገሪቷ እንደ አገርም አንድ ሆና የመጣችው አብሮ መስራትና ቅድም ፕሮፌሰር ሹመት ሲናገረው እንደነበረ የሀገሩ መሪ ሁሉንም ከታች አንስተው እስከ ላይ ድረስ የሚያነሱ አይነት ይሄም ትክክለኛ ትምህርት ነው አገርን

አንድ ለማድረግ መቻቻል እና ሁሉንም በአንድ አይን ማየት። ሶስተኛው ነገር ኢትዮጵያ የብዙ ብሔሮች አገር ነች። በዛን ጊዜም እንኳን ቢሆን ዛሬ ሳይሆን ኤምፓየር ሆና በነበረችበት ጊዜም እንደ ሩሲያ ላሉ ህብረ ብሔራዊ ኤምፓየሮች ትምህርት ሆናለች። ብዝሃነት የውድቀት ምንጭ ሳይሆን የውስጥ አደጋ ምንጭ ሳይሆን የጥንካሬ ምልክት ሊሆን እንደሚችል ምንጭ ሊሆን እንደሚችል አሳይቷል። ነገር ግን

በግልጽ መታወቅ ያለበት አንድ ነገር ምንድን ነው? ብዙሀነቱ አይደለም፣ ብዙሀነቱ በአግባቡ መያያዝ አለበት። ልክ በጦር ሜዳው እንደታየ በሀገሪቱ ውስጥ በአግባቡ መያያዝ፣ ያ ያለው የተገኘው ነጻነት፣ አብሮ የነበረው እኩልነት፣ አብሮነት ከጊዜ በኋላ መቀጠል አለበት። በሰላም ጊዜ መቀጠል አለበት። ይሄ ከተደረገ ህዝቦች በሰላም ኖረው አንድ ሀገር ኖሯቸው በነጻነት በውስጥ ኖረው ተባብረው ደግሞ

የውጭ ጠላት ሊቋቋሙና በብልጽግናና በዴሞክራሲ ጎዳና እንኳን ሊሄዱ የሚችሉበት ትምህርት ሊገኝ ይችላል ከአድዋ። አመሰግናለሁ፣ ዶክተር እስቄል ገቢሳ። ዶክተር ሹመት ሲሻኝ፣ ዶክተር እስቄል ባሉት ላይ የሚያክሉት አስተያየት ካለ ከዚያም በላይ ደግሞ ቀደም ብሎ ያቀረብኩት ጥያቄ ወጣቶች ከዚህ ትልቅ ድል ምን ይማራሉ የሚለውን

እሺ የመጨረሻውን ጥያቄ ሽን የመጀመሪያ ላድርገውላ አብዛኛዎቹ የአፍሪካ ወንድሞቻችን አድዋ ላይ የተደረገውን ማድረግ ያልቻሉት ሕብረታቸውን ማጠንከር ባለመቻላቸው፣ ከትንሹ ወደ ትልቁ ለማደግ የሚከፈለውን መስዋዕትነት ባለመክፈላቸው በወቅቱ ነው። ኢትዮጵያውያን በአስራ ዘጠነኛ ክፍለ ዘመን መጨረሻ ላይ ይህንን አይነት ዓለምን ያስዘነ ያስደመቀ

ግን የተቀዳጁት በአብዛኛው የቅርብ ፍላጎታቸውን ያጣድርገው ለዘላቂው ዓላማ ለትልቁ ዓላማ በመሰለፋቸው ነው። ብዙ ጪም የሌለው ሰው ኖሮ አይደለም። ያልተበደለ ሰው ኖሮ አይደለም። ግን ለትልቁ ስል ለነገር ስል የአንድ በደል ብቻ አሁን ለትልቁ ትሰለፋለሁ። አ ትልቅ ምሳሌ አለ። ታሪክ ገብረ ስላሴ ያኩት መጽሐፍ ላይ ይ ምልክ

ታሪክ የዘፈሩ በጦርነት አብረው የነበሩ ናቸው። አንድ ዋግሹም ጓንጉል የሚባሉ ከአጼ ምኒልክ ጋር ተጣልተው ሸፍተው ይኖሩ የነበሩ ሰው ነበሩ። አሁን ጠላት መጣ በሚባልበት ጊዜ ደብዳቤ የጻፉ ዋግሹም ግርማ፣ ግርማዊ ጃን ሆይ እስካሁን ተጣልቼ ሸፍቼ ነበረ። አሁን ግን የሁለታችንም ጠላት መጥቷል። ስለዚህ ይማሩኝና አብረን እንሞት የሚል ደብዳቤ የጻፉላቸው

እንግዲህ ለትልቅ ዓላማ መገዛት ማለት ይሄ ነው። ብሶት አልኖራቸው ብሎ ሳይሆን በደል ሳይኖርባቸው ቀርቶ ሳይሆን ትልቁ ዓላማ እንዳይወድቅ የግድ ለዚያ መሰለፍ ያስፈልጋል እና ወጣቱ ሊማር የሚችለው ነገር ምንድን ነው? ለትልቁ ዓላማ መሰለፍ። ምክንያቱም አገር መገንባት ፕሮጀክት ነው። ሁሉም ነገር አሁን ላይሟላ ይችላል። ቤታችን እየቆየን ተሻለ እያደረግ ነው። ጠመመውን እያቃና ነው

ልንሄድ እንችላለን። በሂደት ያ ቆሞ የሚቆይበትን መንገድ ከመፈለጉ ላይ ያንን ለማቆየት በሚደረገው ጥረት ላይ ተባባሪ መሆን ላይ ነው። ያን ማድረግ የተሳነን እንደሆነ የባሰ ጉዳት ይመጣል። በሌሎች የአፍሪካ ወንድሞቻችን በዛ ወቅት ያየነው ነው። አሁን ያለብን ተግዳሮት ሌላ ነው። ግን ያ ትልቅ ምሳሌ ይሆንናል። ያ እጅግ በጣም ከባድ ሊወጡት የሚያስቸግር ፈተና የነበረ ያ ፈተና ተወተው

አሁንም ቢሆን ሀገራችን ከፍተኛ ፈተና ነው። የአሁኑ ፈተና የመብት አለመረጋገጥ፣ የነጻነት ማጣት፣ የዲሞክራሲ መስ ሊሰምር አለመቻል፣ በተለይ ደግሞ ድህነት ችግራችን ነው። ይህም ቢሆን ቀጣይነታችንን ፈተና ውስጥ የሚጥል ነው። ያ ፈተና ሊታለፍ የሚችለው በአንድ ላይ በመረባረብ እና በአንድ ላይ በመነጋገጥ ህብረቱ ካለ መቻቻል ካለ የተሻለ ነገር ይሰራል። ለሰው የሚያቅተው ነገር የለም።

ትልቁ የባህሪ ጉድለት ና ሩቅ ለማየት አለመቻል አለው እና ወጣቱ ከዚህ ሊማር የሚችለው አባቶቹ ያንን አኩሪ ታሪክ ሰርተዋል። ያ ታሪክ ደግሞ አንድ መሪ ብቻውን ያመጣው አይደለም። አንድ አካባቢ ብቻውን ያመጣው አይደለም። በርብርብ የተገኘ ድል ነው። እርብርብ እያመጣ ከቻለ ኢትዮጵያን ወደተቻለ እምርታ የሚያሸጋግር ውጤት የማይመጣበት ምንም ምክንያት የለውም። እሺ፣ ዶክተር ሹመት ሲሻኝ

ቨርጂኒያ ዩናይትድ ስቴትስ በሚገኘው ክሪስቶፈር ኒውፖርት ዩኒቨርሲቲ ኤመረትስ የታሪክ ፕሮፌሰር አሁን ደግሞ አሁን ደግሞ በባህር ዳር ዩኒቨርሲቲ ታሪክ ያስተምራሉ። እንዲሁም ዶክተር እዝቅኤል ገቢሳ እዚህ ዩናይትድ ስቴትስ ሚችገን ክፍለ ሀገር በሚገኘው ኬተሪንግ ዩኒቨርሲቲ የታሪክ ፕሮፌሰር። አመሰግናለሁ ስለ ጊዜያችሁ። እግዜር ስጥልኝ።

እኔም ትዝታንና እንግዶቿን እናመሰግናለሁ አድማጮች የዛሬውን መቶ ሀያ ሶስተኛውን የአድዋን በዓል ልዩ ስነ ስርዓቶች ምክንያት በማድረግ ሙሉ ዝግጅታችን በእለቱ ላይ እያተኮረ ነበር እንደ ተከታተላችሁ። ተከታይ ዝግጅቶቻችን በመጪው ቀናት ይቀርባሉ። አሁን የማጠቃለያ ዜና አሰማና በሙዚቃ እንሰናብታለን። ሞቃዲሾ ላይ የተፈጸመውን ለብዙዎች ህይወት ህልፈት ምክንያት የሆነ የሽብር ጥቃት የተባበሩት መንግስታት ዋና ጸሐፊ አወገዙ።

ይህን መሰሉ ብጥብጥ ለመቀስቀስ የታለሙ ጥቃቶች የሶማሊያን ሰላማዊና የብልጽግና መጪ ጊዜያት አያስቀሩም፣ ሶማሊያውያንም አይሸነፉም ያሉትን የመንግስታቱን ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽን አስተያየት ያሰሙት የዋና ጸሐፊው የሶማሊያ ጉዳዮች ልዩ ቃል አቀባይ ስቴፋን ዱጃሪክ ናቸው። ዋና ጸሐፊው በጥቃቱ ሰለባ ለሆኑ ወገኖች የተሰማቸውን ሀዘን መግለጻቸውንም አያይዘው ጠቁመዋል።

አድማጮች የቀረን ጥቂት ደቂቃ ነው። በዓሉን የሚመለከተውን ዜማ እናሰማ እና በዚሁ እንሰናበታለን።

አድማጮች የምሽቱን ያስተናገድኳችሁ አሉላ ከበደ ከአቀናባሪ ብርሃን ኃይሉ እና ከቴክኒክ መሐንዲሱ አልሳንቶስ ጋር በመሆን ነው። በዚሁ በጌታቸው ኢትዮጵያ ሀገሬን ከሚለው ዝግጅት ጋር ነው የምንተዋችሁ። በነገው ምሽት ሶስት ሰዓት ላይ እንገናኝ። መልካም ምሽት። በእኔ በኩል ሰላም ተናደሩ